በሆረ ጉድር ወለጋ ዞን ስሉ ለፍንጫ ወረዳ ከአንድ ወር በፊት በስሉ ለፍንጫ ፖሊስ ጣቢያ የታሰሩ በፍንጫ ስኳር ፋብሪካ በቋሚና በኮንትራት ጊዜ የሚሰሩ ሰራተኞች እና የአካባቢው ነዋሪዎች እስካሁን ፍርድ ቤት አልቀረቡም። ስሉ የታሰሩ ሰዎች ቤተሰቦች ለአሜሪካ ድምፅ ተናገሩ። ባለቤታቸው የፋብሪካው ሰራተኛ መሆኑን የገለጹትና እርሳቸውም የፋብሪካው ሰራተኛ እንደሆኑ የተናገሩት ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን ሮ ባለቤታቸው በፋብሪካው ይዞታ ውስጥ በህገወጥ መንገድ እርሻ አርሳችኋል ተብሎ ከታሰሩ ሰዎች አንዱ መሆናቸውና ከታሰሩም አንድ ወር እንዳለፋቸው ተናግረዋል። እርሻው ላይ ተሳትፈሃል ተብሎ ከምትሰራበት ክፍል መረጃ ደርሶናል ብለው ነው ያሰሩት። የሌሎች ሰዎችን አላውቅም። ባለቤቴ ግን በዚህ ዓመት ምንም እርሻው ጋር አልደረሰም ነበር። እስካሁን ምንም አልተጠየቀም። የታሰሩ ሰዎች ቤተሰቦች አንድ ላይ ሆነን ወደ ፖሊስ ጣቢያ መራን። ነገር ግን የፖሊስ ጣቢያው ኃላፊ ፋብሪካውን ጠይቁ፣ ፋብሪካው ነው ያሰረው አለን። ወደ ፋብሪካው ስንመለስ ወረዳው ነው ያሰረው አለን። አሁን ፍርድ ቤትም አልቀረቡም፣ እንዲሁ አንድ ወር አለፋቸው። ወይዘሮዋ አክለው በታሰሩበት ፖሊስ ጣቢያ ውስጥም ምግብ እያገኙ አይደለም በማለት አሁናዊ ሁኔታቸውን ገልጸዋል። ደሞዛችን አራት ሺ ብር ነው። እኔ ሶስት ልጆች አሉኝ። ለባለቤቴ ምግብ ማመላለስ አቅም የለኝም። እስካሁን ባለችኝ ስጠይቀው ነበር። አሁን ግን የእኔ ደሞዝ ብቻ ስለሆነ ልጆችን የማበላው የለኝም። የታሰሩትንም መንግስት ከፖሊስ ጣቢያው አውጥተው ምግብ ወደሚገኝበት እስር ቤት ቢያዘዋው ያከብራቸው እላለሁ። ሌላው የፋብሪካው ሰራተኛ መሆኑን የገለጸ እና በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን የታሰሩት ሰዎች ያመረቱት ምርታቸውም ተወስዶባቸዋል ሲል አብራርተዋል። ከአራት መቶ ሀምሳ በላይ ቋሚና የኮንትራት ሰራተኞች ናቸው ከአንድ ወር በላይ በእስር ቤት የሚገኙት። የታሰሩትም በህገወጥ መንገድ በፋብሪካው ማሳ ውስጥ እርሻ አርሳቸዋል ተብለው ነው። ሰራተኞቹ በእጃቸው ቆፍረው የዘሩት በቆሎና ጠፍ ከአምስት ሺህ በላይ ኩንታል ተዘርፎ ለቡሳ ጎኖፋ ተሰጥቷል። ቤተሰብ በቤት ውስጥ እየተቸገረ ነው። ለታሰሩትም የሥራ ባልደረቦቻቸው ገንዘብ አዋጣው ነው በእስር ቤት ምግብ የሚያደርሱላቸው። ፍርድ ቤትም ቀርቦ የጥፋትኝነት ውሳኔ አላገኙም። እኚሁ አስተያየት ሰጪ አክለውም በ2017 ዓ ም በሂዳር ወር ውስጥ ብቻ ከ60 ሄክታር በላይ የአገዳ ማሳ ላይ ሁለት ጊዜ እሳት ተነስተው የአገዳ ምርት መውደሙንና ያኔም የተወሰኑ የአካባቢው ነዋሪዎች እና የፋብሪካው ሰራተኞች ታስረው እንደነበር አስታውሷል። የሱልን ፍንጫ ወረዳ አስተዳዳሪ አቶ ፋንታውን ታዬ የታሰሩ ሰዎች በሕግ እንድጠየቁ ያደረገው ፋብሪካው መሆኑን ተናግረዋል። ሻመዋርሻሰነ ደቢ ማታወርሻካዳ ፋብሪካው ነው በሕግ ተጠያቂ እንደሆኑም አቤቱታ ያቀረበው ፋብሪካውና ሠራተኞቹ ስምምነት አላቸው። ስምነቱን ጥሰው በፋብሪካው ይዞታ ውስጥ ገፍተው እርሻ እያረሱ ለራሳቸው ጥቅም በመዋል በሚል ነው። ፋብሪካው ሰዎቹ በቁጥር ስር እንዲውሉ ያደረገው ፋብሪካው በጥልቀት ቢያብራራም የተሻለ ነው። ነገር ግን ሰዎቹ የፋብሪካውን ሥራ ወደ ጎን በመተው ወደ እርሻቸው ስለገቡና በሕጉ መሰረት ሠራተኞቹ ሳይሆኑም እርሻውን አርሶም ለተቸገሩ ሰዎች የሚሰጥ ይህንን በመተላለፋቸው ታስረዋል። ቁጥራቸውን ግን በትክክል አላውቅም። ፖሊስ ምርመራ እያካሄደባቸው ነው እዛው ፋብሪካ ውስጥ በሰራተኝነት የሚያገለግሉ አስተያየታቸውን የሰጡን ከአስር ዓመት ወዲህ ከአገዳው ምርት ጎን ለጎን ትናንሽ እርሻዎች ይከናወናሉ ሲሉ ተናግረዋል። ቆኒ ቡን እርሻው የተጀመረው ዘንድሮ አይደለም። አገዳ የማይለማበት ማሳ ላይ በፊትም ሰዎች ተደራጅቶ ይሰራሉ። ሰራተኞቹ ደግሞ በእጃቸው የተቻላቸውን እየቆፈሩ በቆሎም ይዘራሉ። አሁን ግን በርከት ያሉ ሰዎች የኑሮ ውድነት ስለከበደባቸው ከጎን ለጎን እርሻቸውን አርሰዋል። ይዞታው ግን የፋብሪካው ነው፣ ይህ ይታወቃል። ያመረቱት ምርትም ተዘርፎም እነሱም ታስረው መፍትሄ አላገኙም። የሰራተኞቹን መታሰር በተመለከተ ከፍንጫ ስኳር ፋብሪካ አስተዳደርና ከኢትዮጵያ ስኳር ኮርፖሬሽን ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። የፍንጫ ስኳር ፋብሪካ በተለያዩ ጊዜያት በማሽነሪ መለዋወጫ እቃዎች ችግሮች እና በኦሮሞ ነፃነት ታጣቂዎች በሚፈጸሙት ተደጋጋሚ ጥቃት ለተወሰነ ጊዜ ከስራ ውጭ ሆኖ መቆየቱ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።